አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የአየር ንብረት ለውጥ ተወዳጁን የኢትዮጵያ የቡና ምርትን ሊጎዳ እንደሚችል ታወቀ፣ ተራራን ቆፍሮ የማልማት ጥረት ያስገኘው ውጤት፣ ኤርትራ ከመገለል እየወጣች ይመስላል ተባለ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኤንፒአር በሚል አጽሮት የሚታወቀው ዋና መስሪያ ቤቱ ዋሽንግተን ዲሲ የሆነው ብሔራዊ የህዝብ ሬዲዮ ድረገጽ በአየር ንብረት ለውጥ ምክንያት የኢትዮጵያ ቡና ምርት ሊጎዳ እንደሚችል ገልጿል። የቡና ምርት ከጠቅላላ የአገሪቱ ህዝብ 15 ከመቶ ለሚሆነው ገቢ ያስገኛል። ኢትዮጵያ ለዓለም አረቢካ ቡና አበርክታለች። አገሪቱ በአሁኑ ወቅት ከመላው አፍሪካ ትልቋ የአረቢካ ቡና አቅራቢ ነች። ቡና የአገሪቱ ኢኮኖሚ ጀርባ አጥንት ነው ይላል ጽሑፉም። ይሁንና የአየር ለውጥ ውጤት የሆነው ከፍተኛ ሙቀትና የዝናብ እጥረት አገሪቱ ይህን ተወዳጅ የሆነውን ቅርስ ለማብረት የሚኖራት ብቃት ሊጎዳ እንደሚችል ድረ ገጽ አውስቷል። በአንዳንድ የኢትዮጵያ ክፍሎች እንደ አውሮፓን አቆጣጠር ከ ሰባ ዓ ም አንስቶ የክረምትና የበልግ ወራት ዝናብ በ15 እና በ20 ከመቶ ቀንሷል። በኢትዮጵያ የሚዘንበው የዝናብ መጠን እንደ አውሮፓውያን አቆጣጠር ከ1950 ዓ ም ጀምሮ ወደ 40 ኢንች በሚሆን ቀንሷል። የድርቅ መደጋገም ከቅርብ ጊዜያት ወዲህ እየጨመረ ሄዷል ሲል የኤንፒአር ድረ ገጽ ላይ የወጣው ጽሑፍ ጠቅሷል። ኔቸር ፕላንትስ የተባለው ስለ ሳይንሳዊ ጥናቶች ጽሑፍ የሚያቀርበው መጽሔት ላይ በወጣው አዲስ ጥናት መሠረት ኢትዮጵያ እስከ ያዝነው ምዕተ ዓመት ማብቂያ ባለው ጊዜ ውስጥ በሶስት ዓመታት ውስጥ ማለት ነው። ቡና የምታመርትባቸው አካባቢዎች ከ39 እስከ 59 ከመቶ ሊቀንሱ ይችላሉ። በርካታ ኢትዮጵያውያን ቡና ምራቾች የሚያገኟቸው ምርቶች እየቀነሱ መሄዳቸውን ነግረውኛል ሲሉ ጥናቱን ካቀረቡት ሰዎች አንዱ የሳይንስ ጠቢብ አሮን ደቪዝ መግለጻቸውን ዘገባ ወስቷል። አዲሱን ጥናት ያወጡት ሳይንቲስቶች በመጪዎቹ 1 ዓመታት ውስጥ የትኞቹ የኢትዮጵያ ክፍሎች ለቡና ምርት የተሻሉ እንደሚሆኑ ለማወቅ የሳተላይት ምስሎችንና የአየር ንብረት ተምሳሌቶችን ተጠቅመዋል። ከዚያም የተመራማሪዎቹ ቡድን የጥናቱን ውጤት ከመሬቱ ጋር በማገናኘት እውነታውን ለማጤን እንደሞከረ ደብስ ጠቁመዋል። አቻምና ማዕከላዊ ኢትዮጵያ ላይ በነበሩበት ወቅት የድርቁን አንድምታ በተግባር ማየታቸውን ገልጸዋል። እዛ በደረስንበት ወቅት በብዙ መቶ ሄክታሮች የሚቆጠሩ ቡና ይመረትባቸው የነበሩት መሬቶች በሙሉ ሞተዋል። ይህ ሐረር አካባቢ የነበረው ቡና አምራች ቦታም እንደ አውሮፓ አቆጣጠር ከ1910 ዓ ም አንስቶ ከፍተኛ ብዛት ያለው የቡና ምርት ይገኝበት ነበር። አሁን ግን የመጨረሻው ደረጃ ላይ ደረሰ ማለት ነው ማለታቸውን ኤምፒአር ድረገጽ ላይ የወጣው ጽሁፍ ጠቁመዋል። ይሁንና ቡና አምራቾች በመጪዎቹ አስርተ ዓመታት ጊዜ ውስጥ የቡና እርሻቸውን ወደ ሌላ ተስማሚ ቦታ በማዛወር የተሻለ ምርት ለማግኘት እንደሚችሉ አዲሱ ጥናት ማመልከቱን ኤንፒአር ድረገጽ ላይ የወጣው ጽሁፍ አውስቷል። ጥናቱ በገለጸው መሰረት ቡና አምራቾች የቡና እርሻቸውን ወደ ከፍታማ ቦታዎች በማዛወር አስፈላጊውን የመስኖ ዘዴና የቡና እርሻቸውን እርጥበት የመጠበቅ ዘዴ ከተጠቀሙ የአየር ንብረት ለውጥ ቢኖርም እንኳን ቡና የሚመረትባቸው ቦታዎች ሊስፋፉ ይችላሉ ሲል ኤምፒአር ድረገጽ ላይ የወጣው ጽሑፍ አስነብቧል። ዘጋርዲያን ድረገጽ ላይ የወጣው ጽሑፍ ደግሞ ኢትዮጵያ በድርቅ እየተሰቃየች መሆኗን ይገልጻል። ሆኖም በትግራይ ክልል በምትገኘው ገርገራ ውሃ መኖሩንም ያመለክታል። ይህም ለ20 ዓመታት ያህል ተራራን ቆፍሮ ለማልማት የተደረገው ጥረት ውጤት ነው ይላል። ተራሮችን ቆፍሮ የማልማት ሥራ ከባድ አድካሚና ውስብስብ ቢሆንም በከባድ ጥረት የተገኘው ውጤት ሁለት ቁልፍ ትምህርቶች ተገኝተውበታል። አንደኛው በደረቅ አካባቢዎች መሬትን መልሶ የማልማት ተግባር ከውሃው አያያዝ ጋር የተሳሰረ መሆኑን፣ ሁለተኛው ደግሞ መሬትን መልሶ የማልማት ጥረት የአካባቢው ሕዝብ ኑሮን እንደሚያሻሽል እናም አካባቢውን ለቀው ይወጡ ለነበሩት ወጣቶች የሥራ ዕድል የሚፈጥር መሆኑን ነው ሲል ዘጋርዲያን ድረ ገጽ ዘገባ አስረድቷል። ከአንድ ወር በፊት በአካባቢው የአየር ለውጥ ሊቋቋም የሚችል ብሔራዊ የእርሻ ደን መድረክ ለመመስረት የመግባባት ሰነድ በተፈረመበት ወቅት የመንግሥት ባለሥልጣኖች ተራሮችን በመቆፈር የተከናወነውን የማልማት ሥራን ተመልክተዋል። ከአርባ በላይ የሚሆኑ ዕቁ ሰዎች በቦታው ተገኝተዋል። የኤምባሲዎች ተወካዮች ኦክስፋምንና ፋርም አፍሪካን የመሳሰሉት የረዴት አገልግሎቶች፣ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ተወካዮችም በቦታው መገኘታቸውን ዘጋርዲያን ጋዜጣ ድረገጽ ጠቅሷል። በምስራቅ የትግራይ ቀጠና በሚገኘው አጽቢ ወንበርታ ወረዳ ሀየሎም ቀበሌ ላይ ያለ የገርገራ የውሃ አከፋፈል 1382 ሄክታር መሬትን ይሸፍናል። የኢትዮጵያ የእርሻና የተፈጥሮ ሀብት ሚኒስትር ዶክተር ኢያሱ አብርሃ በተገኘው ውጤት እጅግ ተመስጠው ይህን ቦታ አውቀዋለሁ። ባዶ የቀረ አካባቢ ነበር። እጅግ በጣም የሚያስገርም ነው ሲሉ በስሜት መናገራቸውን የጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ተራሮችን ቆፍሮ የማልማቱን ሐሳብ ያፈለቀው የአካባቢው ህዝብ ነው። ከዚያም የአየርላንድ የረድኤት ድርጅት ሄዶ የማልማቱን ስራ በማራመድ ስለረዳን ለአካባቢውና ለዓለም ተምሳሌት ሆነናል። አካባቢው እንዴት እንደተለወጠ በአይንህ የምታየው ነገር ነው። መሬቱ በአዲስ መልክ ታድሶ በመልማቱ ጉድጓድ ቆፍረን ውሃ ማግኘት እንችላለን። ከዝናብ የተጠራቀመ ሳይሆን ከከርሰ ምድር የሚወጣ ውሃ ነው። አሁን በቤቶቻችን ቴሌቪዥን አለን። መሬት ላይ ነበር የምንተኛው፣ አሁን ግን አልጋ ላይ እየተኛን ነው ሲሉ የአካባቢው አስተዳዳሪ ሀብቶም ሞሮታ ማስረዳታቸውን ጋርዲያን ድረገጽ ጠቁሟል። በመልሶ ማልማቱ ጥረት ምክንያት አንድ ሺ ሰባት መቶ ከሚሆኑት ወጣት ልጆቻችን አምስት መቶ ስድስት የሥራ ዕድል አግኝተዋል ሲሉ ጹር እየተባሉ የቀበሌ መሪ መናገራቸውን ድረገጹ ጠቁመዋል። ፎሬን ፖሊሲ የተባለው ድረገጽ ደግሞ ባለፈው ሐምሌ ወር ኤርትራ ስለ ተካሄደው ጉባኤ ገልጾ የአፍሪካ ባህታዊ አገዛዝ የሚል መጠሪያ የተሰጠው በአንድ ፓርቲ የሚመራ አምባገነን መንግሥት እንደ ገና እየታደሰ ይመስላል ይላል። አስመራ ከተማ ውስጥ የምሁራን ጉባኤ ሲካሄድ በአስራ አምስት ዓመታት ውስጥ የመጀመሪያው ነው ይላል ጽሑፉ። በአስከፊ ጭቆናው የሚታወቀው መንግሥት ባለባት ሀገር ከሴቶች መብት አንስቶ እስከ ውጪ ፖሊሲ ድረስ በሚሄዱ ርዕሶች ላይ አንጻራዊ በሆነ ነጻነት ለማካሄድ በመቻላቸው ምሁራኑ ተገርመዋል ሲል ፎረም ፖሊሲ ድረገጽ ጠቅሷል። ከኤርትራ ቀይ ባህር ሰባ ማይሎች ርቃ በምትገኘው የመን ላይ እየተካሄደ ያለው ጦርነት የኤርትራን ተፈላጊነት እያመላከተ ነው። የፋርስ ባሕረ ሰላጤ አገሮች በኤርትራ የባሕር ጠረፎች ወታደራዊ ሰፈር ለማግኘት ሲሉ ወደ ኤርትራ አሻግረው እያዩ መሆናቸውን ድረገጹ ገልጿል። ለምሳሌ የተባበሩት አረብ ኤምሬቶች ካቻምና አንስቶ የአሰብ ወደብን እየተከራየችና እዛው ወታደራዊ ሰፈር እየገነባች መሆኗን፣ በሌላ በኩል ደግሞ አራት መቶ የሚሆኑ የኤርትራ ወታደሮች የመን ካለው በሳውዲ አሬቢያ በሚመራው ጥምረት ስር የሆኑ አራት መቶ የኤርትራ ወታደሮች እየተዋጉ መሆናቸውን ኤርትራ ላበረከተችው አገልግሎት ገንዘብና ነዳይ ዘይት እንደምታገኝ ተገልጿል ሲል የፎሬን ፖሊሲ ድረገጽ ጠቅሷል። በሌላ በኩል ደግሞ የፍልሰቱ ቀውስ የአውሮፓ ህብረት ከኤርትራ ጋር በአዲስ መልክ እንዲቀራረብ ምክንያት ሆኗል። ኤርትራ እንደ አውሮፓ አቆጣጠር ከ2014 እስከ 2016 ዓ ም በነበረው ጊዜ ወቅት ከኤርትራ ወደ አውሮፓ የሚሰደዱት ሰዎች ቁጥር ከመላ አፍሪቃ የበዛ ነበር። ስደተኞች ወደ አውሮፓ እንዳይጎርፉ ለማድረግ ሲል የአውሮፓ ህብረት 200 ሚሊዮን ዩሮ እርዳታ ለኤርትራ ለመስጠት ቃል ገብቷል። ሰዎችን በህገወጥ መንገድ የማሸጋገሩን ተግባር ለማቆም ሲባል የሀገሪቱ የፍርድ ስርዓትና የጸጥታ ኃይሎችን ለማሰልጠንም ቃል ገብቷል። ነፍስ ወከፍ የአውሮፓ ሀገሮችና የሰብአዊ መብት አገልግሎቶችም ከኤርትራ ጋር ግንኙነት ለማድረግ እየሞከሩ ናቸው። ጀርመን የቴክኒካዊ ረድኤት መርሃ ግብሯን ቀጥላለች። የብሪታንያ የዓለም አቀፍ ልማት ድርጅት አስመራ ላይ መስሪያ ቤት ለመክፈት አቅዷል። ወደ ኤርትራ የማይሄዱ የነበሩት የዩናይትድ ስቴትስ ባለሥልጣኖች ሀገሪቱን መጎብኘት ጀምረዋል ሲል ፎሪን ፖሊሲ የተባለው ድረገጽ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።